ኢትዮጵያውያን በአሜሪካ ትንሽ ሆኖ ብዙ ማድረግ ያስቸግራሉ ብዙ ሆኖ ግን ትንሽ ማድረግ ይቻላል፣ ትላለች የዛሬው እንግዳችን። ተወልዳ ያደገችው ዩናይትድ ስቴትስ ውስጥ ቢሆንም የቤተሰቧን አገር የእናት የአባቷን የትውልድ ቦታና ችግሯን ሳትረሳ ምን ላድረግ፣ በምን ልረዳ እችላለሁ ብላ የተነሳች ወጣት ነች። ለዚሁም የግል ደስታዋን ጥቅሟን ለቤተሰቧ ለትውልድ አገሯ አውላለች። ከቋንቋዋ ጀምሮ ምሳሌነቷ ለብዙ ኢትዮጵያውያትና ኢትዮጵያውያን ወጣቶች ጥሩ አርአያ ይሆን ይመስልናል ይላል ያነጋገራት የኢትዮጵያውያን በአሜሪካ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ይቀጥላል። አመሰግናለሁ። የወጣቷ የልደት በዓል አከባበር ነው የዚህ ውይይት መነሻ። ሰው ልደቱን በተለይ እንደ እርሷ ወጣት የሆኑ ልደታቸውን በልዩ ልዩ ደስታ ሽርሽር በመሄድ ፓርቲ በማድረግና በመዝናናት ያሳልፋሉ የስጦታቸውን ገንዘብም በሌላ መንገድ በማጥፋት በመሳሰለው ሲያከብሩ እንመለከታለን ይህች እዚያ አገር ተወልዳ ያደገች ወጣት ግን የምታገኘውን የገንዘብ ስጦታ በቁም ነገር ለማዋል የወሰነች ለዚያውም በዕድሜዋ ሙሉ ከአንድ የበቀር ላላየቻት ላላደገችባትና ላልኖረችባት ኢትዮጵያ ለማዋል የወሰነች በመሆኗ ረአያነቷን ለሌሎች ማሳየት ይበጃል በሚል ነው ያዋየናት። ውሳኔዋም የመጠጥ ውሃ ችግር ላለባቸው አገሮች ከሚሠራው ቻሪቲ ዎተር ከተሰኘው ምግባረ ሰናይ ድርጅት ጋር በመሆን ወዳጅ ዘመድ ለልደቷ የሰጧትን ገንዘብ ለኢትዮጵያ በማዋሏ ነው። በዚህ አጋጣሚ መልካም ልደት ለእንግዳችን። መቼ ነው ልደትች? በነገርች ላይ ኤፕሪል አንድ መያዚ አንድ ቀን መያዚ አንድ በአውሮፓ አቆጣጠር። በቅድሚያ ግን እንኳን አደረሰ ሀፒ በርትዴ። አመሰግናለሁ። እንደገና መልካም ልደት እንመኛለሁ። አሜና አመሰግናለሁ። ራሽን ታስተዋወቂናለሽ? እሺ ስሜ ማዕድን ሸቴ ነው። ብዙ ጓደኞቼ እና ዘመዶቼ ግን ማዲ ብለው ነው የሚጠሩኝ። የተወለድኩት እዚሁ ዋሽንግተን ዲሲ አካባቢ ነው። በሜሪለንድ ስቴት ነው ያደግኩት። ትምህርቴንም የጨረስኩት እዚሁ ነው። አንደርግራጁዌት ባዮሎጂ ነው የተማርኩት። በግራጁዌት ትምህርት በፐብሊክ ሄልት ጨርሽ ያለው እዚሁ ባልቲሞር። ምሰራው ለዩናይትድ ስቴትስ ገቨርንመንት መንግስት መስሪያ ቤት ነው የምሰራው። መንግስት መስሪያ ቤት ምን መስሪያ ቤት ነው? ዩናይትድ ስቴትስ ዲፓርትመንት ኦፍ ሄልት ኤንድ ሂውማን ሰ services የጤና ጥበቃ ማህበራዊ አገልግሎት ምንድነ ስለ ኤድስ ና ስለ ምግብ ዜና ለህዝቡ ነው ምሰራው ምጽፈው በኢንተርኔት ና በቪዲዮ። በኢንተርኔት ና በቪዲዮ ለማን ነው? ለህዝቡ ስቲ ህዝቡ እንደን የሚያገኘው? ጋዜጣ ላይ ይወጣል፣ በመጽሄት ይወጣል፣ ብዙ በኢንተርኔት ነው የሚገኘው። በዌብሳይት ና በፌስቡክም ይገኛል። በሌላም በሞባይል ስልክም ይገኛል። በሬዲዮም እና በኒውስፔፐር በጋዜጣ ይገኛል። ምን ሬዲዮ ላይ? ሬዲዮ የኤች ኤች ኤስ ሬዲዮ ነው የራሳቸው የራሱ የመስሪያ ቤቱ። አዎ፣ የራሳቸው ሬዲዮ አላቸው ና በሱ ይገኛሉ። እንደው አንቺን ለማስተዋወቅ እንደ መግቢያ ይሄን ተጠቀምን እንጂ የጤና ፕሮግራም አለን ራሱን የቻለ እዛ ላይ የጤና ፕሮግራም የሚያዘጋጁ አንድ ቀን ይጋብዙሽ ይሆናል። ምክንያቱም ብዙ ጠቃሚ የጤና ነገር ይኖረ ብዬ አስባለሁ። አማርኛ እንዴት ተማርሽ? ወደ ኢትዮጵያ ሄደሽ ነበር ከተወለድሽ በኋላ? አዎ ኢትዮጵያ ሄጄ ነበር አንዴ ተተወለድኩ በኋላ በአስራ አራት አመቴ ሄጄ ነበር። ግን አፌን በአማርኛ ነው የፈታሁት ከተወለድኩ በኋላ እናትና አባቴ ናቸው ያሉት ና እነሱም በቤት አማርኛ ነበር የሚያወሩት። በጣምም ትንሽ ሆኜ ደግሞ ሁለትም አመት ሳይሞላኝ የአባቴ እናት መጥታ ነበር። በኋላ ደግሞ እሷ ስትሄድ የእናቴ እናት መጥታ ነበር እና እስከ ሁለት ሶስት አመቴ ድረስ ተማር ቤት እስከምጀምር ከአያቶቼ ጋር ስለነበርኩ በቃ ግዴን ተማርኩ። በዛው ተማር ቤት ተጀመርኩ በኋላ ነው እንግሊዘኛ የተማርኩት። እና በቃ አልረሳውትም። በቤቱም አሁን በስልክ ሳወራቸው እናትና አባቴ በአማርኛም በእንግሊዘኛም ድብል Se lo ይጠቀምበታለሁ አልረሳሁትም። በአማርኛ የተጻፉ መጽሐፍ ታነቢያለሽ? ለመሆን ማንበብ ትችላለሽ? ማንበብ እችላለሁ። ጽፈቱ ግን ተስሜ፣ ሌላ የምጽፈው ነገር የለም። አይ፣ በቂ ነው። ይሄም ነገር ግን አማርኛው መናገሩን እንዳትረሺ። በአብዛኛው ከእናት አባቶች ጋር በቋሚነት በአማርኛ ከተነጋገርሽ፣ ኢትዮጵያ የሆኑ ጓደኞች ጋር በአማርኛ ካወራሽ። ወደ ዋና ጉዳይ ልንገባ ነው። ቻሪቲ ዎተር ምንድን ነው? እዛ ውስጥ ምንድን ነው የሰራሽው? በልደትሽ ጊዜ የምታገኘውን ስጦታ ለእኔ ከሚሆን ይልቅ ለዛ ላውለው ብለሻል። እንዴት ጀመርሽ? ቼሪ ዋተር በ2007 በዚህ ሀገሩ አቆጣጠር 2007 ዓመተ ምህረት የተቋቋሙት እዚሁ ኒውዮርክ ሲቲ እኔ ስለ እነሱ የሰማሁት በ2008 ዓመተ ምህረት ነው ና በአመቱ እህቴ ናት መጀመሪያ። ታናሽ እህት አለችኝ። እህቴ ናት መጀመሪያ ስለ እነሱ ስራ የነገረችኝ። ና ትንሽ ሆነው ነው የጀመሩት። ዝም ብዬ የሳይሳነ ብዙ ያየሁት ኢንፎርሜሽን ስለ ኢትዮጵያ ነው እና እሱ ነገር ታየው በኋላ ኢንትረስትድ ሆንኩ፣ እነሱ በሚሰሩት ስራ። ከአንድ ሌላ አመት በኋላ ኦፖርቹኒቲ ነበራቸው እዛ ለገና ስጦታ ተመውሰድ ሰው ለእኔ የሚሰጠኝን ስጦታ ለእነሱ ስጡ ለማለት ኦፖርቹኒቲ ነበረና እና እሱን ስሰማ፣ ባለፈው ገና ነው አይ ቆይቷል። በሁለት ሺ ዘጠኝ አመተ ምህረት ገና ላይ አንድ እድል ነበረ። ያ እድል ለእኔ የሚሰጡት ሰዎች፣ እናቶች፣ እናቴ፣ አባቶች፣ ጓደኞቼ፣ እህቴ ለእኔ የሚሰጡት ለቸሪ ዋተር ስጡ ብዬ ነበር። ብዙ አይቼ ነበር። መቶ ለመቶ የሚሰጠው ገንዘብ አሁን አንተን አስር ብር ስጠኝ ብል ብትሰጠኝ ለእነሱ ብሰጣቸው መቶ በመቶ ያ አስር ብር ሁሉም ለውሃ ለመስሪያ ፕሮጀክት ነው የሚሄደው። የት አገር በየ ልዩ ልዩ ሀገር ነው የሚሄደው፣ ግን ሳነብ ብዙ ገንዘቡ የሚሰጡት ወደ ኢትዮጵያ ነው። እስከዚህ ድረስ ችግር መኖሩ የተማርኩት ከነሱ ነው። ችግር እንዳለ አውቃለሁ፣ ግን ይሄን ድረስ መሆኑን አላወቅኩም። እና ያ ገንዘብ መቶ ለመቶ ለዛ ፕሮጀክት ነው የሚሄደው ለኦፊስ ቸው ወይም ለወረቀት ወይም ለሌላ ሌላ ነገር በሌላ ገንዘብ ነው የሚያገኙት። እሱ ለሱ ብዬ ነው ከነሱ ጋር የሚሰራው። አንቺ ግን ይሄን ገንዘብ ፍትረጂ በአንቺ በኩል የሚመጣው ገንዘብ ወደ የት ሀገር እንደሚሄድ ታውቂያለሽ? ወይንስ መጀመሪያ የሰራውት ጊዜ ሁለት ሺ ዘጠኝ አመተ ምህረት ላይ አላወኩም የት ሀገርን እንደሚሄድ። በኋላ ከአንድ አመት ተኩል በኋላ ይነግረሃል ያንተ ገንዘብ እዚህ ነው የሄደው ወይ የዛ ነው የሄደው ብለው ይነግረሃል። እና ሳውት አሜሪካ ነው የሄደው ገንዘብ ለኮሎምቢያ ሚባል ሀገር መጀመሪያ ጊዜ ሲሰራ ደቡብ አሜሪካ ሄደ። በኋላ አሁን ሳስብበት፣ አሁን የሚመጣው ልደት ትልቅ ልደት ነው። አሁን ሀያ ዘጠኝ አመቴ ነው እና በቃ አሁን የሚቀጥለው ልደት ትልቅ ስለሆነ ብዙ ሰዎች የሆነ ነገር እንስጥሽ ወይ ሽርሽር እንሂድ ወይ ምናም ብሎ ጓደኞቼ ሀሳብ አመጡልኝ፣ ሌላ ሌላ ነገር ወይ ፓርቲ ወይ ምን ታረጊያለሽ ሲሉ ብዙ ሰው ስለጠየቀኝ በቃ ገና ላይ ያረኩት ነገር ትዝ አለኝ። እና ብዙ ሰው ስለሚጠይቀኝ ዘመዶቼም ነው ስለሚጠይቁኝ ያለፈው አመት ነው ሀሳቡን የጀመርኩትና ሳስብ የተገነባበት በቃ የመጀመሪያ ላይ ያገኘነው ገንዘብ አንድ ሺ አምስት መቶ ብር ነበር ለገና። እና ሳስብበት ባለፈው አዎ እና አሁን ሳስብበት እሺ ይሄ ልደት ትልቅ ነው። በደንብ ብዬ ቶሎ ብዬ ብጀምር ብሰራ፣ ለብዙ ሰው ብነግራቸው ወይ አምስት ሺ ብር ወይ ብዙ ገንዘብ ልናገኝ እንችላለን እና እንደ እሱ ተሰራው። ከአምስት ሺ ብር ጀምሮ የምትፈልገው አገር ሊሄድ ይችላል ገንዘቡ እና ከአምስት ሺ በላይ ከሆነ እና ደወልኩላቸው። ለቸሪ ዋተር ኢትዮጵያ ነው መስጠት የምፈልገው እንዴት ል ስራ ብዬ ምናምናም ብዬ ስጠየቃቸው ነገሩኝ እና እሺ በቃ አምስት ሺ ብዬ ነበር እና ለኢትዮጵያ ይሄዳል። አስቤበት፣ ጸልዬበት፣ እናትና አባቴም ተነጋግሬ በጣም ጥሩ ነው ሞክሪ አሉኝ እና እንደሱ ብዬ ሳስብ ሄድኩ የቼሪ ዋተር ዌብሳይት። ሲሄድ ለወጡት አንደኛው ትልቅ ፕሮጀክት አምስት ሺ ነበር። አሁን ግን ሲሄድ አስር ሺ ያረጉት አስር ሺህ ብዙ መሰለኝ እና ባላገኘውም አራትም ሺ አምስትም ሺ ቢጠራቀም ጥሩ ነገር ነው አልኩ እና ጀመርኩ አሁን ድረስ ቢያስ፣ ግን ተጓደኞቼም ከዘመዶቼም ከአብረን የምንሰራ ሰዎች ጋር ስጠይቃቸው ትንሽ ትንሽ እያጠራቀምን ቀስ ብለን ዘጠኝ ሺ ሊሞላ ነው። ስምንት ሺ ስድስት መቶ ሰባ ብር ደርሷል እስካሁን ድረስ። አንድ ሺ ምናምን ነው ይቀረ። አዎ በቃ ሊደርስ። አሁን ደግሞ ጊዜ አለን፣ ትንሽ ጊዜ አለ። እስከ ልደቴ ሁለት ሳምንት ይቀራልና እስከዛ ድረስ መቶ አርባ ሰው አስር አስር ብር ቢሰጡ ይገኛል። ወይም ሰባ ሰው ሃያ ሃያ ብር ቢሰጡ አዎ ብዙ ገንዘብ አይደለም፣ እና ብዙም ሰው አያስፈልግም እና ትንሽ ትንሽ አንድ ላይ ስንሰራ በቃ ደረስንበት አስር ሺህ እና ስንጨርስ ይልኩልናል። የት አገር እንደሆነ ፎቶግራፍ ይልካሉ፣ ደብዳቤ የት አገር እንደሆነ ማለት ኢትዮጵያ፣ ማ ኢትዮጵያ ነው፣ ግን የት ኢትዮጵያ ውስጥ የት በተለይ እንደሆነ ይነግሩናል። አንቺ ቦታ መምረጥ አትችይም? አገር እንደመረጥሽ ሁሉ። አልችልም። አንዴ አገሩን ተመረጥኩ በኋላ እነሱ የውሃ ችግር ያለበት ያለበትና ማን እንደሚጠብቅ ፕሮግራም አላቸው። እነ ግን አገሩን ተመረጥን በኋላ ይነግሩናል። እሺ አሁን በዚህ ጊዜ ነው የምንጀምረው። አሁን ጀምረናል፣ አሁን እዚህ ድረስ ደርሰዋል፣ እና አሁን ጨርሰናል ብለው ይነግሩናል በሪፖርት። የማልስማማበት ቦታ የለም። የትም ቢሆን ማንም ውሃ ቢያገኝ እኔ ደስታ ነው። ልክ ነው ልስት አላቸው እና ምንም ቧንቧ የሌለበት ቦታ ነው መጀመሪያ የሚጀምሩት። ከዚህ ድርጅት ጋር በፊትም ስለሰራው ስለማውቃቸው ጥያቄ ሲኖረኝ ደውዬ ስለማውራ ትረስት አረጋቸዋለሁ እና አምናቸዋለሁ። እንግዲህ ማዕድን በ ለልደትሽ ምክንያት የምታገኘውን ገንዘብ ለኢትዮጵያ የውሃ ማስገቢያ ስራ የዋልልኝ ለማለት አስር ሺህ ብር ይፈልጋል። ኮታው እሱ ነው። አንቺ ደግሞ ከ ከስምንት ሺህ ዶላር በላይ እስካሁን ሰብስበሻል። አንድ ሺህ ምናምን ነው የሚቀርሽ። አንቺ ትስሪ ያለሽ አይደለም? ስንት መደብሽ? ራሴ አምስት መቶ በጣም ጥሩ ነው። እናት አባትሽስ እነስ ዘመዶችም መቶ መቶ የሚማሩት ዘመዶችም ካልጅም ውስጥ ያሉት አስር አስር ሀያ ሀያ የቻሉትም የሚሰራውም የሚማረውም በቃ በራሳቸው ችሎት በራሳቸው ሀሳብ አቅማቸው ሰጥቷል። ና አምስትም ብር ቢሆን አምስት መቶም ብር ቢሆን እኔ ልዩነት የለውም። ለእኔ ሰው አስቦ መስጠቱ ነው በጣም የሚያስደስተኝና ብዙም ለመስጠት ባንችል ብዙ ሆነን ትንሽ ብንሰጥ ያንን ስራ መስራት እንችላለን። በርቺ። ከስቱዲዮ ስንወጣ እኔም አምስትም ትሁን አስረዳለሁ። እሺ፣ እንቀበላለን። በጣም አመሰግናለሁ። አመሰግናለ።